ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር መስሪያ ቤት የገባው ደብዳቤ የዘር ጥላቻ ፖለቲካ በጀርመን በእስራኤሎች ላይ የደረሰውን ጥፋትና የሩዋንዳን እልቂት በአፍሪካ በማስታወስ አሜሪካ በኢትዮጵያ ላይ ተጽዕኖ እንድታሳድር የሚጠይቅ ነው። ተቃዋሚዎቹ በኢትዮጵያ ይህ ችግር ይከሰታል የሚል ፍራቻ አላቸው። ከሰልፉ አስተባባሪዎቹ አንዱ የሆኑት አቶ ካሌብ አማረ ለዲደብሊው አብራርተዋል። የሰልፉ ዓላማ ምንድን ነው? ይታገድልን የሚል ነው። በዚህ ደረጃ ላይ እንግዲህ እንድደርስ ያደረገን ነገር በሀገራችን ውስጥ አንደኛ የኢትዮጵያ ሀገራችን ብቸኛ በዚህ በቋንቋ ላይ በተመሰረተ ዘር ተብሎ ትርጉም አልባ የሆነ ነገር ነው ማህበረሰባችንን ሊለይ በቋንቋ ደረጃ ለይቶ ማህበረሰባችንን የነበረውን አንድነትና የጋራ መኖርን እንዲለያይና እርስ በርሱ እንዲተላለቅ እያደረገ ያለ ስለሆነ ይሄ ነገር በኢትዮጵያ ውስጥ ላለው መንግስት በአንድ በኩል ለማሳወቅ መላው ማህበረሰብ እና በተለይ ደግሞ የአሜሪካን አስተዳደር ደግሞ ድምጻችን እንዲሰማን ነው። ዛሬ በሰላማዊ ሰልፍ ላይ ጥያቄያችን እያሰማ ነው። ደብዳቤም አስገብተናል፣ ለውጭ ጉዳይ ሚኒስትሩ እዚህ ስቴት ዲፓርትመንት ደብዳቤ አስገብተናል። ደብዳቤው ምንድን ነው? ከዚህ በፊት ጥላቻን በተመሰረተ በዓለም ላይ በታሪክ እንደምናውቀው ስድስት ሚሊዮን የሚበልጥ ጂዎች የሞቱት ጥላቻን በተመሰረተ የጀርመን ናዚዎች የጀመሩት ጥንስስ ነው እስራኤሎች ያለቁት ይታወስ እንደሆነ ጥላቻ ንግግርን ተመስርቶ ነው ያ ሁሉ አደጋ ሊደርስ የቻለው እልቂት የተፈጠመው ከዛ በኋላ ደግሞ የዛሬ ሀያ ስድስት አመት አካባቢ በአስራ ዘጠኝ መቶ ዘጠና አራት በፈረንጆች አካባቢ ነው ማለት ይቻላል በሩዋንዳ የተፈጸመው ያ ሁሉ በአስራ ዘጠኝ ዘጠና ስምንት የተፈጸመው ያ ሁሉ እልቂት ጅማሮ ጥላቻን በተመረኮዘ የአመለካከት ውስጥ የነበረ ነው እና ይህንን ነገር የአሜሪካ መንግስት እንዲረዳው ለማድረግ አስተባባሪው እንደሚሉት የዘር ፖለቲካ እንዲታገድ ለዓለም አቀፍ ተቋማት እና ተጽዕኖ ፈጣሪ ሀገራት በማሳወቅ በኢትዮጵያ መንግስት ላይ ተጽዕኖ መፍጠር ይቻላል። ዲደብልዩ ለአስተባባሪው ያቀረበላቸው ጥያቄ አሁን ያለው የኢትዮጵያ መንግስት ቅሬታ ለመስማት በሩ ክፍት ይመስላል፣ ታዲያ ለምን ለአሜሪካ መንግስት ጥያቄ ታቀርባላችሁ የሚል ነበር። ተቋማችንን እንግዲህ በዓለም አቀፍ ደረጃ ይገባቸዋል ለምንላቸው ተቋማትና መንግስታቶች ሁሉ እያሳወቅን ነው። በቀደም የዚሁ ግብረ ኃይል አባላቶች ከኢትዮጵያ ኤምባሲ ዋሽንግተን ዲሲ ከሚገኘው ከአዲሱ አምባሳደር ፍጹም ጋር ቁጭ ብለው በቢሮ ውስጥ በመወያየት ጥያቄያቸውን አቅርበው ጥያቄያቸውን አምባሳደር ፍጹም ለዶክተር አብይ እንደሚያደርሱላቸው ቃል ገብተው በዚህ ጉዳይ ላይ ተነጋግረው ስለነበረ ለኢትዮጵያ መንግስት አቅርበናል። ታዲያ ለኢትዮጵያ መንግስት አቅርባችሁ ምላሽ ማግኘትና ማጣታችሁን ሳታውቁ እንደገና ሞ መውጣቱ ደግሞ ማለት ለምን አስፈለገ? ተቃውሟችን እንግዲህ ግንዛቤውን ለመጨመር ነው። የዚህ ግንዛቤውን ጭን መጨመር ማለት ምንድን ነው? አንደኛ የኢትዮጵያ ማህበረሰብ በተለይ እንዲያውቀው እንፈልጋለን አደገኝነቱ። ከዛ አልፎ ተርፎ ደግሞ የዓለም ማህበረሰብ ኢትዮጵያ ያለችበትን በዚህ በቋንቋ ላይ መሰረት አድርጎ በዘር ተደራጅቶ የሚመጡ ጥቃቶችንና እየደረሰበን ያለን ነገር እንዲያውቁት ያስፈልጋል። በሶስተኛ ደረጃ ደግሞ ማሳወቅ የፈለግንበት ነገር እኛ ወደድንም ጠላንም ዛሬ የውጭ ማህበረሰብ በተለይ ዌስተርኑ ኢትዮጵያ ያለችበትን አደገኛ ሁኔታ የተረዳበት ነገር ነው ያለው እና የኢትዮጵያ ማህበረሰብ አብረን እንደተረዳን እና ጉዳዩን ለማስቀረት ተባብረን ይሄንን ነገር የችግሩን መፍትሄ እንደምንሆን ለማመልከት አደገኝነቱንም ደግሞ መረዳታችንን እንዲያውቁልን ጭምር ነው። በተቃውሞ ሰልፉ ላይ እንደ ቀደሙት አመታት ሰልፎች ሰዎች በብዛት አልተሳተፉም። መሰል ሰልፎች በሌሎች ሀገራት ሊካሄዱ እንደሚችሉም አስተባባሪው ገልጸዋል። በጉዳዩ ላይ በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ ሀሳብ ለማካተት ያደረግኩት ሙከራ ለጊዜው አልተሳካም። ለዲደብልዩ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ